ሀያ ስምንተኛው የአፍሪካ ኅብረት የርዕሰ ብሔሮቹ እና መርሃዊ መንግስታት ጉባኤ በዛሬው ሁለተኛው ቀን ማምሻውን ይጠናቀቃል። ብዙ ይጠበቅ የነበረው የኅብረቱ የኮሚሽኑ ፕሬዚዳንት ማን ይሰየማል በሚለውና በሞሮኮ ጉዳይ ላይ ነው። ከ33 ዓመታት በኋላ ሞሮኮ የአፍሪካ አንድነት ድርጅትን ከጎረቤቷ ከሞሪታንያ ጋር ባላት የድንበር ጥያቄ ሳቢያ በገዛ ፈቃዷ ለቃ መውጣቷ ይታወሳል። የህብረቱ ሊቀመንበር የቻዱ ተፎካካሪ የነበሩት ሙሳፋኪ ማማት ሲሆኑ የአመቱ ተለዋጭ ሊቀመንበር ደግሞ የጊኒው ፕሬዚዳንት አልፋ ኮንዴ መሆናቸው ተገልጿል አወዛጋቢ በነበረው የሞሮኮ እንደገና ህብረቱን የመቀላቀሏን ጉዳይ ወደረኛ የሆነችው ሀገር ሞሪታንያ እንዴት ነው የምታየው ለሚለው የውጭ ጉዳይ ሚኒስትሩ ኡል ሳሌህ በተለይ ለዶቼ ቬለ የገለጹት ይየር ሌስ ሸፍስ ዳታ ን ዲስኩቴ ደ ሰት ሞ ማሮክ ዳትር አድሚ ሳን ልዩኒን አፍሪካን በትላንትናው ምሽት በዚሁ በሞሮኮ ጉዳይ ላይ ሲዋዩበት አምሽተዋል። ንትርጉ በጣም ከበድ ያለ ነበረ። ከሁለት ሰዓት ተኩል በላይ ነው በጉዳዩ ላይ የተዋዩባቸው። በጋራ የመቀራረብ ውሳኔ ላይ ደርሰናል። ይህ ደግሞ ወዳጆቻችን በሆኑትና ሞሮኮን በሚደግፉ በሁለቱም ወገናት በኩል የተደረሰበት ሂደት ነው። እንግዲህ ስምምነቱ ድርጅቱን የመቀላቀል እንጂ እንደ ገና በአዲስ መልክ አባል አይደለም። ምክንያቱም ሀገሪቷ በወጣችበት ጊዜ አፍሪካ ህብረት አልተመሰረተም ነበርና በአፍሪካ በተደጋጋሚ ለሚወሳው የጸጥታውና ወድና የሰላም ጉዳይ የህብረቱ የዘርፉ ኮሚሽነር እስማኤል ሸርግዊ በየስፍራው ከሽብርተኞች ጋር የሚደረገው ፍልሚያ ህብረቱ ውጤታማ መሆኑን ገልጸዋል። ወደ ጎርቤት ሀገር ዞር ስንል የተቋጨ በማይመስለው በደቡብ ሱዳን ሁኔታ ግን ያስረዱት ፕሬዚደንት ኮናሪ ሁ ኢዝ ሃይ ኢንቮይ ኦፍ አፍሪካ ዩኒየን ፕሬዚደንት ኮናሬ የህብረቱ ከፍተኛ መልእክተኛ ከተለያዩ የተውጣጡ ባለሥልጣናት ጋር በቅርበት በዚህ ጉዳይ ላይ ይሰራሉ። በቅርቡ ወደ ጁባ በማቅናት ከሁሉም ወገናት ከሚመለከታቸው ጋር ይወያያሉ። ይህ ደግሞ የሰላም ድርድር በተግባር በሚውልበት ላይ ነው። ፕሬዚዳንት ሳልቫኪር በወሰዱት አቋም ላይ በመመስረት ነው። ይህ ማለት ለእርቀ ሰላሙ ድርድር ፈቃደኛ ሆኖ በመገኘታቸው ነው። በጣም ጥሩ ዜና ነው። በዚህ መነሻነት በአፍሪካ ህብረት ዋናው ተዋናይ በሆነው በእኛ ድጋፍ በምስራቅ አፍሪካ በይነ መንግስታት በኢጋድ እና በተባበሩት መንግስት ከጋራ እጅ ለእጅ ተያይዘን የምንሰማራበት ኃላፊነት ነው የሚሆነው። በወሰድነው አቋምና ቆራጥነት ተመሳሳይ በመሆናችን ነው። ጌታቸው ተድላይ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ